የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ተከታታዮች፣ ሰሞኑን ከኢትዮጵያ በርካታ ደብዳቤዎች ደርሰውናል። ከእነዚህም ውስጥ በጥያቄና መልስ የተወዳደራችሁ ተሳታፊዎች ከፍተኛውን ቁጥር ይዛችኋል። ደብዳቤው ዘግይቶ ስለደረሰን ባለፈው የጥያቄና መልስ እጣ ተሳታፊ ልትሆኑ አልቻላችሁም። ድብዛዊ ጠፋው ና ግንጣዩ ላሪዩኒዮን የፈረንሳይ ደሴት ላይ የተገኘው የመንገደኞች ማመላለሻ አውሮፕላን ንብረትነቱ የማሌዥያ ነው። ይህንኑ የውድድር ጥያቄ በትክክል ከመለሳችው መካከል ጫን ያለው ዘውዴ ከቦንጋ፣ መምህር ጌታቸው ገብሬ ከአጋሮ፣ አንዳርጌ ሞሲሳ ከአዲስ አበባ፣ በዛብህ አፈወርቅ ከአዲስ አበባ፣ ቡላ እቴት ከወለጋ፣ ባሽር አድን ከሞያሌ፣ ወርቁ ዘውዴ ከአዲስ አበባ የማሌዥያ አይሮፕላን፣ አርማን ስለው ላኩልን፣ አወል መሐመድ ከምዕራብ ወለጋ፣ ፈርዶስ መሐመድና መሐመድ ሀሳን ከአዲስ አበባ፣ አውግቸው ቡኒ ከድሬዳዋ፣ ብዙ አየሁ ቡሳ ከአዲስ አበባ ና አብዱል አዚዝ ደውል ከወራቤ ከተማ ጥቂቶቹ ናቸው። ከአንድ ሙዚቃ በኋላ ደግሞ የሌሎችን ስም ዝርዝር እጠራለሁ። Yeah, I'm ደብዳቤያቸው እዚህ ጀርመን ዘግይቶ በመድረሱ ምክንያት ጥያቄውን በትክክል መልሰው በጣ ሳይካተቱ የቀሩ የተሳታፊዎች ስም ዝርዝርን ነበር በመጥራት ላይ ያለሁት። ከነዚህም ውስጥ ይርዳው ባለህ ከአዲስ አበባ፣ አሸናፊ ሙላቱ እንዲሁ ከአዲስ አበባ፣ መምህር ሽመልስ ገለታ ከድሬዳዋ፣ አስናቀቶላ ከአዳማ፣ የሁልጊዜ አድማጫችን እንደሆኑ የገለጹልን ሀብታሙ ነገሪ ከአዲስ አበባ እንግዳ ገብረ ስላሴ ከአሰላ፣ ታደሰ አጋ ከአዲስ አበባ፣ አድማሱ ከበደ ከአዋሳ፣ ግሩም ለማ ከአዲስ አበባ፣ ህይወት አበበ እንዲሁ ከአዲስ አበባ፣ ወታደር ጡረት አሳይድ ከኮምቦልቻ፣ ተስፋዬ ፎደኔ ከሸካ ዞንና የሺ ጥላው ግዛው ይገኙበታል። የሌሎቹን እስም ዝርዝር ደግሞ ሌላ ጊዜ እናቀርባለን። አሁን ሌላ መልእክት ወዳዘለው የውድድር ተሳታፊ መልእክት እንለፍ። ላኪው አስማረ አያሌው ናቸው። የዘውትር አድማጫችሁ ነኝ። ኑሮዬ ትውልዴም በደቡብ ምዕራብ ኢትዮጵያ በደቡብ ክልል ማጂ ነው። ማጂ ከአዲስ አበባ በፊት ሰባት ዓመት ቀድማ እንደተቆረቆረች ይነገራል። እድገቷ ግን ውሃ ውስጥ እንዳለ ሳሙና ማለቅ እንጂ ከፍታ አይታይባትም። ባለፉት ዓመታት አውራጃ ቀጥላ ዞን ነበረች። አሁን ግን ወረዳ ላይ ደርሳለች። ማጂ በጣሊያን ወረራ ወቅት ስልታዊ ቦታ አድርገው መርጠዋት፣ የስልክ መገናኛ ሁሉ ነበራት። ያኔ ትልቅ እድገት የነበራት ማጂ ነበረች ማለት እነ ሀዋሳ ስልክ ሳይገባላቸው በቅድሚያ ማጂ አግኝታ ነበረ። አሁንም መኪና መንገድ ከሶስት ዓመታት በፊት አግኝታለች። የቴሌቪዥን ማሰራጫ ተተክሎላታል። ነገር ግን ኤሌክትሪክ ባለመዘርጋቱ ስርጭቱ ከሌላ አካባቢ ነው። ያሳዝናል። ሰሚ ካገኘን አቤት በሉልን። የኤሌክትሪክ ኃይል ከሰው ልጅ መሰረታዊ ፍላጎት አንዱ ነውና የማጂው አድማጫችን የኤሌክትሪክ ችግሩ እስካሁን ሰሚ ካላገኘ እንግዲህ መልእክቶን በዚሁ እናስተላልፋለን። በአምሀሪክ አት ዲ ደብሊው ዶትኮም ከደረሱን ኢሜይል መካከል ውበቱ ይሁኔ ይላኩልን አጭር መልእክት ይገኛል። ሄዶች የበላዎች ሰላም ለእናንተ ይሁን፣ እንዴት ናችሁ? እናንተና የአሜሪካ ድምፅ ብቻ ለኢትዮጵያውያን ሙሉ መረጃ የምታደርሱ ናችሁ። እግዚአብሔር ይባርክልን። ዜናችሁ አልፎኛ አያውቅም። ለሌሎች እንዲያደምጡ ያበረታታል። ውበቱ ይሁኔ፣ ለአስተያየቶ እናመሰግናለን። ሌላም አንድ ኢሜይል ደርሶናል። ደረጀ በጋሻው ባላለው ተሰድጄ ምኖር ጋዜጠኛና የሰብአዊ መብት ተሟጋች ነኝ። የቀድሞ አለቃዬ ጋዜጠኛ እስክንድር ነጋ የፔን ካናዳ ተሸላሚ በመሆኑ ተደሰቻአለው። ከህዳር 1 2005 ጀምሮ ሶስት ጋዜጦቻችን በኢትዮጵያ አምባገነኖች ተዘግተዋል። ያለመፍትሄ በስደት ስኖር አስር ዓመት ሊሞላኝ ነው። በነጻነት የምጽፍበትና የምሞትበት ሀገር እሻለሁ። ደረጀ በጋሻው ይላል የሚሉ። አሁን ደግሞ በስልክ የደረሰንን አንድ ጥያቄ እንስማ። ሀይዶች ብሎች ሰላም ናችሁ ማለት ጥያቄ ነበረ። በዓለማችን ካሉት አሸባሪዎች ውስጥ ዓለም አቀፍ አሸባሪ ሊባል የሚችለው የትኛው ነው? የትኛው አሸባሪ ቡድን ነው ዓለም አቀፍ አሸባሪ የሚባለው? እና መልሱን እጠብቃለሁ አመሰግናለሁ። ከሶማሊያ ነው። ከዓለም አሸባሪ ቡድናት የሚባሉት በርካታ ናቸው። በቅርቡ ስሙ በተደጋጋሚ የሚጠራው የኢራቅና የሶሪያ ራሱን እስላማዊ መንግስት ሲል የሰየመው እና በተለይም ሶሪያና ኢራቅ ውስጥ የሚንቀሳቀሰው የአይሲስ ወይም አይኤስ ቡድን አንዱ ነው። ይሁንና ቡድኑ ባለፉት ጊዜያት እንደ ሊቢያ፣ ግብጽና ቱርክ ያሉ ሀገራትም ላይ ጥቃት መሰንዘሩ ይታወሳል። ቡድኑ ከአለም በአሸባሪነት ብቻ ሳይሆን ብዙ ገንዘብ ያለውን ቡድን እንደሆነ ይነገርለታል። ከአንድ ዓመት በፊት ፎርማት የተሰኘ ድረገጽ እንዳወጣው ዘገባ ከሆነ ቡድኑ ወደ ሶስት ቢሊዮን ዶላር ገንዘብ እንዳለው ይገመታል። አይሲስ ከመታወቁ በፊት በዓለም አቀፍ አሸባሪነት የሚታወቀው አልቃይዳ የተሰኘው ቡድን ነበረ። አልቃይዳ በአሁኑ ወቅት ጨርሶ ባይጠፋም አይሲስን ያክል ዓለም አቀፋዊ ስጋትነት የለውም ይባላል። ሌላው ቡድን አፍጋኒስታን ውስጥ መሰረቱን ያደረገውና አሸባሪ የሚባለው የታሊባን ቡድን ነው። እንደ አውሮፓውያን አቆጣጠር በ2013 ዓ.ም ብቻ 641 ጥቃቶችን ሲሰነዝር ከ2340 ሰዎች በላይ ደግሞ በዚሁ ቡድን ጥቃት ተገድለዋል። ወደ አፍሪቃ ያመራን። እንደው ከዓለም አሸባሪ ቡድናት ጋር በዋነኛነት ግንኙነት አላቸው ተብለው ከሚጠቀሱት ተርታ የተሰለፈው የናይጀሪያው አሸባሪ ቡድን ቦኮ ሀራም ነው። ቡድኑ ከ200 በላይ ሴት ተማሪዎችን አግቶ የወሰደ ጊዜ የመገናኛ ብዙኃንን ትኩረት ስቦ ነበረ። ቦኮ ሀራም አሁን ድረስ በናይጄሪያ አጎራባች ሀገራትም ጥቃት እየሰነዘረ ይገኛል። እንደ አውሮፓውያን አቆጣጠር በ2013 ዓ.ም ብቻ 213 በተለይም የአጥፍቶ ማጥፋት ጥቃቶችን ሲሰነዝር 1600 ገደማ ሰዎች ተገድሏል። ከዚያም ሶማሊያ ውስጥ የሚንቀሳቀሰው የአሸባብ ቡድን ሊጠቀስ ይችላል። ይኸው ቡድን መሠረቱን ሶማሊያ ያደረገ ሲሆን በጎረቤት ሀገር ኬንያም በተደጋጋሚ ጥቃት ሰንዝሯል። እንደ ኤሮፒያን አቆጣጠር በ2013 ዓ ም 195 ጥቃቶች ሲዘነዝር ከ512 ሰዎች በላይ ተገድሏል። ሌሎችም እንደ አልቃይዳ፣ ታህሪክ ታሊባን ፓኪስታን የተባሉ በዓለም አቀፍ ዘንድ አደገኛ የሚባሉና በአሸባሪነት የሚጠሩ ቡድናት ይገኛሉ። እንግዲህ የሶማሊያው አድማጫችን ጥያቄው እንደተመለሰሉ ተስፋ እናደርጋለን። ሌሎች አድማጮችም ጥያቄ ካላችሁ መልሱን አፈላልገን እነግራችኋለን። you am total. be am total. Good mother Jesus, I'm y a older. I don't 0049 22 84 29 16 49 95 ስልክ ቁጥር ላይ ደውለው መልእክት የተውልን ሌሎች አድማጮችም አሉ። አይደች ቤቤዎች፣ የመጀመሪያ አድማጫችን ነኝ። የእናንተ ሬዲዮ ፕሮግራም መከታተል ጀመርኩኝ በአስራ ዘጠኝ ሰማንያ ዘጠኝ ዓመተ ስለሆነ የእናንተ አድናቂ ነኝ። እንደው እሱን ካላደመጥኩኝ እራቴንም አልበላም። ስለዚህ የእናንተ አፍቃሪ ነኝ። አመሰግናችኋለሁ። ምን ሞት ነው በሶማሊያ ምድር የኢትዮጵያ መከላከያ ሰራዊት ነው አራት አመት የቆየው። እኔ ባልናገር ደስ ይለኛል፣ ብናገርም ያውቁታል። ግን ቢሆንም ባይሆንም የኢትዮጵያ መንግስት ካለ መፍትሄ እንፈልጋለን። ቻው። እኔ ሁሌ ነው የምከታተለው የእናንተን ፕሮግራም። አቲም ገና አካባቢ ያለሁት ጀርመን ከመጣ ሁለት ወር ይሆነኛል። ግን ንጃስቲ ገና ካምፕ ምናምን ያለ ነው። ብዙም ማቆ ነገር የለኝም። ግን በተለያዩ እንትኖች ስለ እናንተ ከኢትዮጵያ ጀምሮ ከኢትዮ ኤርትራ ጦርነት ቅድሮ ጀምሮ በጣም የእናንተ ተከታታይ ነበርኩኝ። ፕሮግራማቸው አሪፍ ነው። በዚሁ ይቀጥሉበት። ቴንኪው ጥሩ መረጃዎችን ከእናንተ መስባት እንፈልጋለን። ያለ ወገናዊነት ማለት ነው። እናመሰግናለን። በጀርመንም ሆነ በመላው አውሮፓ ባለፉት ወራት ስለተከሰተው የስደተኞች ቀውስ ምን ያህል ትከታተላላችሁ? ጀርመን ውስጥ የተስተዋለው አይነት የዘረኝነት እርምጃና ስደተኞችን የመቃወም እንቅስቃሴ ስደተኞችን ወደ አውሮፓ ከመምጣት ያስቆማችኋል ትላላችሁ ወይ ስንል ሰሞኑን በፌስቡክ የመወያያ ርዕስ ሰንዝረን ነበር። በርካታ አስተያየቶች ደርሰውናል። ከአስተያየቶቹ ጥቂቶቹ እንዲህ የሚሉ ናቸው። ገብረስላሴ ጌታሁን እኔ ሁልጊዜ እየተከታተልኩ ነው። ጀርመን ሀገር ድረስ በብዙ ችግር ነው የሚደረሰው። የጀርመን ሀገር ሰዎች ሀገራቸው የገቡ ስደተኞች ላይ ጉዳት ማድረስ ጥሩ አይደለም ብሏል። አቡሸት ካሳሁን ደግሞ አያስቆመውም፣ ግን ይቀንሰዋል። በእንደዚህ አይነት ነገር ፊት መንሳት ከጀመሩ የሌሎች አውሮፓውያን ዜጎች መሰል አቋም ካሳዩ ሊቀንስ እንደሚችል ጥርጥር የለውም። በነገራችን ላይ ጀርመን ለዓለም ሕዝብ ጥቁር ጠባሳ ጥሎ ያለፈውን በአዶልፍ ሂትለር ምክንያት የጠፋውን ስሟን በመልካም ነገር ለማደስ በማሰቧ ነው ባለፈው ለስደተኞች መጠለያ ተፈቅዶ የነበረው ሆኖም ግን ዜጎች የስደተኞችን መግባት በውስጥ አጥብቀው ስለሚቃወሙ ጨርሶ ባይቆምም መቀነሱ እንደማይቀር ግን ጥርጥር የለውም ይላል አስተያየታቸው። ሁሉም ያልፋል የጻፉልን ደግሞ ምዕራባውያን በመካከለኛው ምስራቅና በአፍሪቃ ያደረጉት ጣልቃ ገብነት ውጤት ነው። እነሱ የዘሩትን ፍሬውን እያጨዱ ነው። ስደቱ የሚቆም አይደለም። ለብጥብጡ መነሻ እነርሱ ናቸው። ሲጀምሩት ችግሩ ወደ እነርሱ የሚመጣ አልመሰላቸውም ነበረ። ስለዚህ ለሆነው ነገር ተጠያቂ እነርሱ ናቸው ብለዋል። ተመስገን በረከት ደግሞ የሚገርመው ሁሉም የአውሮፓውያን ሀገሮች ትልቁ የዜና ርዕሳቸው ስለ ስደተኞች ነው የሚያሳዝነው ግን እንደ መፍትሄ ብለው የሚያቀርቡት ድንበራቸውን መዝጋት ነው የተሻለው ሀሳብ ስደተኞቹ ከሚመጡበት ሀገር ሰላም ማስፈንና መንግስታቸው ላይ ጫና ማድረግ ነው የሚሉና ሌሎች አስተያየቶች ናቸው ዲደብልዩ አምሃሪክ የፌስቡክ ገጻችን ላይ የሰፈሩት አሁን ወደ አፋልጉ መልእክቶቻችሁ በሙዚቃ እንሸጋገር ባአንቺ ነው ማማሬ ትዋል ትዋል ትዋል ትዋል ከልቤ ትዋል አንጀቴ ትዋል ለዋሉን ስትዋል ከሌላው ሀገር

She belly chick, She that

Pancineu ma mare re me să modme care țareți me să modme care săăga șiărece Pătăți șită te ce C በኢሜል የደረሰን የአፋልጉኝ መልእክት እንዲህ ይላል። ወንድሜ ተስፋዬ መኮንን አህመድ በ977 ዓ ም ወለጋ ቄጦ ሰፈር ከአባታችን መኮንን አህመድ ይመር፣ ከእናታችን ፈለቁ ሰይድ ጎሹ እና ከእህታችን ፋጤ መኮንን አህመድ ጋር ሄዶ ነበረ። ሁሉም ከዚህ ዓለም በዕለቱ በሞት ስለተለዩት ተፈላጊው ተስፋዬ መኮንን አህመድ የስድስት ዓመት ልጅ ስለነበር አንድ ዘመድ በማጣቱ መንግስት ወላጅ የሌላቸውን ሕጻናት ወደሚያሳድግባቸው ማዕከሎች ወስዶታል አሉን። ከዚያን ቀን ጀምሮ ይህ ኑሪ ሞት አይታወቅም። መኖሩን ወይም መሞቱን ለነገሩኝ ወረታ ከፍላለሁ። ፈላጊ ወገኖች ወንድሙ አሊ መኮንን አህመድ፣ አጎቱ አረጋ አህመድ ይመር፣ አክስቶቹ አለምነሽ አህመድ ይመር፣ ዘሙ አህመድ ይመር፣ ፋጤ አህመድ ይመር ና አልጋነሽ ሰይድ ጎሹ ናቸው ይላል፣ በኢሜይል የደረሰን የአፋልጉኝ መልእክት ከአማራ ክልል ደቡብ ወሎ ዞን ኮታበር ወረዳ ልዩ ቦታ ወደሳ የሰጡት ስልክ ቁጥር ዜሮ ዘጠኝ አስር ሀምሳ ስልሳ ሰባት ሰባ አራት ወይም 0935330204 ነው እንደት ናችሁ አሁን የምፈልገው የማስተላልፈው መልእክት በኢትዮጵያ ሁለት ሺ ስምንት መስከረም ስምንት ላይ እየተላለፈውን የአፋልጉ ማስታወቂያ ባካችሁ ሊገሙልን ባካችሁ በዚህ ስልክ የወርቅዬ ማህሙድ ምናምን ተብሎ ነው የተላከው። የሰማ ነው መልእክት ማለት ነው። በዚህ ባካችሁ የምት አስተላልፍ መልእክት ሲገሙል አመሰግናለሁ። መስከረም ስምንት ቀን የተላለፈው የአፋልጉኝ መልእክት በጠየቁን መሰረት ተከታዩ ነበር። ተፈላጊ አቶ መሐመድ ሸሪፍ አልዩ ይባላሉ። አጎት ናቸው። ተፈላጊ ወርቅዬ መሐመድ አልዩ ስትሆን ይችን ልጅ በ1984 ዓ ም አካባቢ ከደቡብ ወሎ ከጃማ ወረዳ ልዩ ስሙ ጀማውዳ ከሚባል ቦታ ዘመድ የሆነ ሰው ከቤተሰብ ወስዶ አዲስ አበባ ጎተራ አካባቢ በቤት ሰራተኛነት አስገባት። ከገባችበት ቤትም ጥቂት ወራት እንደሰራች ጠፋች ተብሎ ተነገረ። ከዚያን ጊዜ ጀምሮ እስካሁን ድረስ የት እንዳለች ቤተሰብ አያውቅም። ለረዥም ዓመታት ተለያይተው የነበሩ ቤተሰቦችን እንዳገናኛችሁ በሬዲዮ ጣቢያችሁ ሲነገር ሰምቼ እኔም ተስፋ ስላደረጉ እችን ድብዳቤ ጽፌላችኋለሁ ብለዋል አቶ መሐመድ ሸሪፍ አልዩ። የተፈላጊው አባት ስም አቶ መሐመድ አልዩ ይባላሉ። እናቷ ዚነት ረሺድ ተፈላጊ ወርቅዬ መሐመድ ሁለት ወንድምና አንድ እህትም አለዋት። እንግዲህ ተፈላጊ ወርቅዬ መሐመድ አለዩን የምታውቁ ካላችሁ የአቶ መሐመድ አራሻ ስልክ ቁጥር 0913316761 ነው። የቤት ስልክ ቁጥራቸው ደግሞ 0115519561 ነው። እንግዲህ አድማጮች ጻፉልን፣ ደውሉልን እያልኩ ለሳምንት ቀጠሮ በመያዝ በዚሁ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ።